የሕዝብ ተወካዮች ምክር ቤት 18.26 ቢሊዮን ብር ተጨማሪ በጀት አጽድቋል። ከዚህ 9 ቢሊዮን ብሩ ለመንግሥት ሠራተኞች የደሞዝ ማሻሻያ እንደሚውል ተነግሯል። እዚህ የአዲስ አበባ ከተማ የሚገኙ አንዳንድ የመንግሥት ሠራተኞች ተዘዋውረን በደሞዝ ጭማሪው ዙሪያ ለማነጋገር ጥረት ብናደርግም ብዙዎቹ ፈቃደኛ ሊሆንልን አልቻሉም። በተለያዩ ክልሎች የሚኖሩ ሠራተኞችን አነጋግረናል። አቶ አማንኤል በርሀ ከማዋለም በእኛ ሀገር የሚገርመው ነገር አንድ ነገር ጭማሪ ሲደረግ ምክንያታዊ ሆነ መደረግ ሲገባው ያለ ምንም ምክንያት የደሞዝ ጭማሪ ስለተደረገ ብቻ ደግሞ የቤት ኪራይ ጨምሮ ትብረን አሁን ገና ምንም ሳንቀበል እጃችን ውስጥ ሳይገባ ደሞዙ ትናንትና አከራ መጥቶ እንደዚህ ተብለዋል እና ጭማሪ ታደረጋላቸዋል እዛ ውስጥ እንግዲህ የሚኖሩ ሰዎች ማለት ነው። እና ጭማሬው እና የቤት ደሞዝ ጭማሪ እና የቤት ክራይ ጭማሪ ራሱ ተመጣጣኛ ወይ አይደለም የሚለው ነገር ራሱ በጣም ከባድ ነገርና ቤት ክራይ ከጨመረ ሌሎች ከዛ ውጭ ያሉትን ተጓዳኝ ነገሮችም እንደሚጨምር የሚታወቅ ነገር ነው እና መንግስት በዚህ በዚህ የሆነ ጥብቅ ቁጥጥር የሚያደርግበት መካኒዝም ከሌለ በጣም አስቸጋሪ ነው የሚሆነው። ወደ ባህር ዳር ስልክ ደውለን አቶ አምሮን አነጋግረናቸዋል። እሳቸው ይህ ቃል ምልልስ ስናደርግ አለም ገና እንዳሉ ገልጸው ተከታዩን ብሎናል። ጭማሪው እንዴት መሰለህ? ጭማሪውን ለሰራተኛው መጨመሩ ጥሩ ነው እንደ ዜጋ ግን አሁን ያለንበት የኢኮኖሚ ኑሮ ውድነት እና የዚህ የሱቁ የአንዳንድ እቃዋጭ ከስኳርና ከዘይት ጀምሮ የምናየው ይሄ ከፍተኛ ግሽበት ያመጣል ብዬ ስጋት አለኝ። እንደ እንደ ዜጋ ማለት ነው። መጨመሩ ማንኛውም ሰው ዜጋ፣ አገሪቱ ማደጓን፣ ዜጋው መጠቀሙን ማንም ኢትዮጵያዊ የሚጠላ ያለም፣ ግን ከኋላ ያ መንግስት ሰራተኛ ብቻ አንዱ ሳይት ሲጨመር ሌላው ብዙሀኑ ዙፋ ምስተሰፍ የሚሆነው አሁን ተወዲሁ ገና በወሬ አንዳንድ ቦታ ላይ አሁን ዝንቁላለ ወደ አለም ገና አካባቢ ነው ያለው። ዛሬ ሶስት ብር ነበር፣ ሶስት ከሀያ አምስት ሶስት ከሀምሳ እየደረሰ ነው። ገና በብሩ በኪስ አይገባው እና ይሄ ምንድን ነው የዚህኛው አንድ ነገር ፊት ለፊት ስታቀርብ ያንኛውን ዲስፔንስ የሚያደርግ ወይ ደግሞ ገበያውን በሰፊው መንግስት ተጅ አውጥቶ በተወዳዳሪነት ይነገድ ምንም ለቆ ጥሪሀውቱን ከህዝቡ ፍላጎት አኳያ ማሟላት የማይችል ከሆነ በአንድ በኩል ጉዳት አለው ብዬ አስባለሁ። የድሬዳዋ ከተማ የመንግስት ሰራተኞችም የስጋቱ ተጋሪዎች ናቸው። አቶ ነጋሽ ጸጋዬና አቶ ዳዊት ታየህ የሰጡት አስተያየት በቅደም ተከተል እናስደምጣችው። የማይደሰስ ሰው የለም። በቃ እኔም እንደ አንድ መንግስት ሰራተኛ በጣም ደስ ብሎኛል። አብዛኛው እንደ ድሬዳዋ ግን ይሄንን ብዙም እንደዚህ በሰፊው አልተወራም። የደሞዝ ጭማሪው ለምን ስደርስ ነው አብዛኛው ሰው ብዙ ነገር ላይ የሚያነሳው። እንደኔ ግን ያው እጅግ በጣም ደስተኛ ነኝ። ነገር ግን አንድ ልልህ የሚፈልገው ነገር የመንግስት የደሞዝ ጭማሪ መንግስት የደሞዝ ጭማሪ ሲያደረግ ከየትኛውም ብዙ አንግል አይቶ ነው። ይሄ ቴንኩ የሚያሰኘው ነው። ከዛ ባሻገር ግን የኔ ስጋት ምን ምንድን ነው? በጣም አስቸጋሪ ሊሆነ የሚችለው ደሞዙ ቢጨመርም በቃ የዛን ታህል ሌሎች ጭማሪዎችን ደሞዝ ተከትሎ የሚሄዱ ከሆነ ይሄ እጅግ በጣም አደጋ ነው። እንግዲህ ያው ደሞዝ ጭማሪው ያው ለመናገር ጊዜው ገና ቢሆንም ግን ያው ጥሩ ነው። የመንግስት ሰራተኛው ደሞዙ ዙ ሊያድግለት ይገባል። ከኑሮ ውድነቱ ጋር የሚመጣጠን ደሞዝ አለ ማለት አይቻልም። ቢሆንም ግን ይህን ደሞዝ ጭማሪ ተከትሎ የሚመጡ የዋጋ ግሽበቶችም ጎን ለጎን መታየት ያለባቸው ይመስለኛል። የተለመደው ነገር ይሄ ነጋዴው ዝም ብሎ ተነስቶ ደሞዝ ጭማሪ ሲባል ህብረተሰቡ ላይ ጫና የሚፈጥር ነገር ማምጣት እሱ እሱም ጎን ለጎን ማየት ያለበት ይመስለኛል። መንግስት ግሽበትም እንዳይመጣ የበለጠ ወደ ኑሮ ውድነት ሌላ ችግር የሚፈጥር እንዳይሆን ጥንቃቄ ያለው መጨመር ቢሆን የተሻለ ነው። ላለ የመንግስት ሰራተኞችና ነዋሪዎች ጭማሪው ትርጉም ያለው ሊሆን ከሆነ ይህን ተከትሎ የሚመጡ የዋጋ ጭማሪዎች አጠቃላይ ህዝቡን ሊጎዱት ይችላሉና ጥንቃቄ ሊደረግ ይገባል ብለዋል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም